የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ረቡ ነሐሴ 9 2011 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። አገር አቀፍ የከፍተኛ ትምህርት ቤት መግቢያ ፈተና ውጤት ትክክለኛ አይደለም በሚል እየቀረበ ያለውን ቅሬታ እያጣራ መሆኑን የትምህርት ምዘናና ፈተናዎች ኤጀንሲ ገልጿል። በዜና ሰዓታችን ዝርዝሩ እናሰማችኋል። በአማራ ክልል ደረጃቸውን የጠበቁት ትምህርት ቤቶች 16 በመቶ ብቻ ናቸው። በአልማ በሚቀጥሉ ዓመታት የትምህርት ቤቶችን ደረጃ ከአስራ ስድስት በመቶ ወደ አምሳ በመቶ ለማድረግ ሀያ አንድ ነጥብ አራት ቢሊዮን ሞቢላይዝ ያደርጋል። የአማራ አቀፍ ልማት ማህበር ህዝብ ግንኙነት ዳይሬክተር አቶ አለማየሁ ሞገስ ናቸው። ማህበሩ ይህንን ለማስተካከል እየሰራ ነው ያሉበትን ዘገባ ቆየት ብለን እናስደምጣቸዋለን። ከዛው ከአማራ ክልል ሳንወጣ የአማራ ዴሞክራሲያዊ ንቅናቄ አብን በታሰሩ ሰዎች ላይ ያለው ቅሬታ እየተከናወነ ያለው ነገር በሙሉ ህገወጥ መንግስታዊ ህገወጥነት ነው እየታየ ያለው። የንቅናቄው የስራ አስፈጻሚ ኮሚቴ አባልና የወጣቶች ዘርፍ ኃላፊ የሆኑትን አቶ ተሰማ ካሰውን ነው የሰማናቸው። በሌላ ዘገባ ደግሞ ስራ ፈጠራ ለወጣቶች ምን ትርጉም አለው? ስራ ፈጠራ የሚመስለኝ ሰው የሚፈልገውን ራሱ የሚፈልገውን ስራ በራሱ መንገድ ሲሰራ ነው። እዚህ ሀገር ላይ ሰው የፈለገውን አይደለም የሚማረው ሰው ቤተሰብ ወይ መንግስት ባስቀመጠልሽ መንገድ ነው የምትሰማው። የተለያዩ ወጣቶችን አስተያየት ይዘናል። የማንዴላ ዋሽንግተን የወጣቶች ጉድኝት መርሃ ግብር ተሳታፊ ወጣቶች ጋር ያደረግነው ውይይት የመጨረሻ ክፍልም በዛሬው መሰናዷችን ውስጥ አንድ አካል ነው። የሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ። ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ በአንድ የጦር ሰራዊት ካምፕ ዛሬ የአልሸባብ ታጣቂዎች ባደረሱት ጥቃት ቢያንስ ስድስት መንግስት ወታደሮችና አንድ ካሜራ ባለሙያ ገደሉ፣ ሌሎች አስራ ሶስት ሰዎች አቆሰሉ። የሶማሊያ ባለሥልጣናት ፈንጂ የተጫኑ መኪናዎች ተከታትለው ከጦር ሰፈሩ ጋር በመላተም ፍንዳታውን ካደረሱ በኋላ ከሁለት በኩል ተኩስ እንደከፈቱበት ነው የገለጹት። ለጥቃቱ ኃላፊነት የወሰደው አልሸባብ ቢያንስ ሃምሳ የመንግሥት ወታደሮች ገድያለሁ ብሏል። በመላው ኢትዮጵያ ሀገር አቀፍ የብሔራዊ አሥራ ሁለተኛ ክፍል መልቀቂያ ፈተና ውጤት ትክክል ባለመሆኑ እርምት እንዲደረግላቸው ተማሪዎችና ወላጆች ቅሬታ እያቀረቡ ነው። የፈተናው ውጤት ይፋ ከተደረገበት ጊዜ ጀምሮ በተለያዩ የአገሪቱ ክፍሎች የሚገኙ ተማሪዎች ትኩረት ሰጥተው ካደረጉት ዝግጅት አንጻር በተለይ የስኮላስቲክ አፕቲቲዩድ ፈተና ውጤት ከጠበቁት በታች በመሆኑ እንዲስተካከል ጠይቀዋል። ውጤቱ በጣም አሳዛኝ ነው። ማለትም ከጠበቅኩት በታች ነው ሆኖ ያገኘሁትኝ የእኔ ብቻ ሳይሆን የሁሉም ጓደኞቼ የወረደ ውጤት ነው የመጣብንና ቢታይልን ደስ ይለኛል። በቃ እንደዚህ እመጣለሁ ብዬ አልጠበቅኩት ትምህርት ላይ ነው ውጤት እየደከመብኝና ከዚሁ ጋር በተያያዘም ቅሬታ ያቀረበው የኦሮሚያ ክልል ትምህርት ቢሮ መጠኑ ቢለያይም ኦሮሚያን ጨምሮ በአራት ክልሎች 45 ትምህርት ቤቶች ውስጥ ከ5000 በላይ ተማሪዎች ፈተና አላግባብ እየተሠራ ነው ብሏል። የቢሮ ኃላፊ ዶክተር ቶላ በሪሶ ለአሜሪካ ድምፅ እንደገለጹት ቅሬታውን ቀደም ብለው ለብሔራዊ ፈተናዎች ኤጀንሲ ቢያሳውቁም የእርምት እርምጃ አልተወሰደም ብለዋል። በሌላ በኩል ላቀረብናቸው ቅሬታዎች ምላሽ ሳይሰጠን የ12ኛ ክፍል መልቀቂያ ፈተና ውጤት ይፋ መደረግ አልነበረበትም ሲል የትግራይ ክልል ትምህርት ቢሮ ገልጿል። ቅሬታውን ያቀረበበት የትምህርት ምዘናና ፈተናዎች ኤጀንሲ በበኩሉ በስኮላስቲክ አፕቲቱድ ፈተና ውጤት ላይ የቀረበውን ቅሬታ እያጣራው ነው ብለዋል። ከፈተናው እርማት ጋር በተያያዘ የሁለት ኮዶች መሳሳት ስላለ በአስቸኳይ እርምት ይደረጋልም ብሏል ደቡብ አፍሪቃ ስዌቶ ግዛት የሚኖሩ ኢትዮጵያን ስደተኞች በአካባቢው ነዋሪዎች ትናንት መዘረፋቸውን በደቡብ አፍሪቃ የኢትዮጵያን ማኅበረሰብ ምክትል ሊቀመንበር መንበር ነህዊ ሙሳ ለአሜሪካ ድምፅ ራዲዮ አስታወቁ ጥቃቱን የፈጸሙ ነዋሪዎች ባለፈው ሳምንት በደቡብ አፍሪካ ፖሊስና በስደተኞች መካከል የተፈጠረውን አለመግባባት ለመበቀል ነው ብለዋል አቶ ነህዊ ፖሊስ ለማስቆም ቢሞክርም ሰዎቹ መንገድ ዘግተው ጥቃቱን ፈጽሟል ብለዋል። የደቡብ አፍሪቃ ፖሊስ ቃል አቀባይ ሁኔታውን ለመቆጣጠር የፖሊስ ኃይል በቦታው ተሰማርተዋል ብለዋል። ዘገባውን ያደረሰን ገልሞ ዳዊት ነው። የጋቢና ጉዞአችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ካድማ ስንሻገር እንላችኋለን።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 ወደ ቀዳሚው ዘገባችን ስናልፍ ከሰኔ አስራ አምስቱ ጥቃት ጋር ምንም አይነት ግንኙነት የሌላቸውን ሰዎች ማሰር፣ ተጠርጣሪ ሆነው በቁጥጥር ስር የሚገኙ አመራሮችን በወቅቱ ፍትህ ለመስጠት የአማራ ክልልን የጸጥታ ዘርፍ ማዳከምና የአማራነትን እንቅስቃሴ ለማቀጨጭ ታስቦ እየተሰራ መሆኑ ማሳያ ነው ሲል የአማራ ዴሞክራሲያዊ ንቅናቄ አብን ገለጸ። የክልሉ ፖሊስ ኮሚሽን በበኩሉ ወንጀሉ ውስብስብና ከባድ ከመሆኑ አንጻር ሲታይ ምርመራው ዘገየ ሊባል አይችልም ብሏል። አስቴር ምስጋናው ያጠናቀረችው ዘገባ። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ በስር ላይ የሚገኙ በርካታ ሰዎች የምርመራ ውጤት ዘገየ በሚል ለሚቀርበው ቅሬታ ምላሽ ከሚሰጡበት ጀምሯል። በቀጥታ ተሳታፊ ያልነበሩ ወይም ደግሞ በቂ ጥርጣሬ ያልነበረባቸውን ሰዎች እያጣሩ በመልቀቅ የመጀመሪያው ፈጣን ምርመራ ነው የተባለ በቴክኖሎጂ በጣም ብዙ ግንኙነቶች ተካሂደዋል። እነዛን መመርመር ያስፈልጋል። እነዛን ለመመርመር የቴክኖሎጂ አቅማችን ምን ያህል ነው? ሀገር ነሻች ኢንተርኔቱ ያለን መሳሪያ በጣም ውስን ያለን፣ ይህን ከፌደራል ጋር እየተነጋገር ነው የምንሰራ። እነዚህ እነዚህ ነገሮች ስላሉ እከሌ በጣም ተጠርጣሪ ነው፣ እከሌ ደግሞ ምንም የለበትም የሚለው ደረጃ ለመድረስ እነዚህ ነገሮች ማለፍ ያስፈልጋል። ከጥቃቱ ጋር በተያያዘ ከጉዳዩ ጋር ምንም አይነት ግንኙነት የሌላቸው ማለትም ከአማራ ክልል ውጭ የሚኖሩ አማራዎች እየታሰሩ ነው። ተጠርጥረው የታሰሩትም አመራሮች ፍትሕ በወቅቱ እንዲያገኙ እየተደረገ አይደለም። ይህ ደግሞ የአማራነትን እንቅስቃሴ ለማቀጨጭና ለማዳከም ሆን ተብሎ እየተሰራ ያለ ሴራ ነው ይላሉ የአማራ ዲሞክራሲያዊ ንቅናቄ አብን የብሔራዊ ስራ አስፈጻሚ አባልና የወጣቶች ዘርፍ ኃላፊ የሆኑት አቶ ተሰማ ካሳሁን እየተከናወነ ያለው ነገር በሙሉ ህገ ወጥ መንግስታዊ ህገወጥነት ነው እየታየ ያለው። እነዚህም ሰዎች እስከ ዛሬ አልተከሰሱም። ወንጀለኛ ከሆኑ መከሰስ ነበረባቸው። የክልሉን የጸጥታ ተቋም የማዳከም እና በሌላ የመተካት የሚመስል ነው። ከዚህ መውሰድ የምንችለው ግምት ይሄንን ነው ብዬ አምናለሁ። የተለያዩ አካባቢዎች በተለይ በዋናነት ኦሮሚያና አማራ ስለሆነ ምናልባት ጠንካራ ገበሬ፣ ጠንካራ ነጋዴ የሆነው ሁሉ ነው ሰብስበው ያሰሩት። ቀጥሎ ደግሞ አሁን አሁን የአመራሮቻችን የታሰሩትን ለመጠየቅ በሄዱበትን እንደ አቶ ክርስቲያን ታደለ እና አቶ በለጠ ካሳን እንደዚሁ የአማራነትን እንቅስቃሴ የአማራነትን ትግል ለማቀጨጭ ፈልጎ አጋጣሚውን ሲጠብቅ ኑሮ ምናልባትም አጋጣሚውን ራሱ ፈጥሮ ያደረገው እስከሚመስል ድረስ ነው ያለን። የኛ ጥርጣሬና መላምቶች ይህን ነው ሊያሳዩን የሚችሉት እና ትክክል አይደለም። ዶክተር አብይ ምናልባት ቆየት ባለው ጊዜ ወንጀለኞችን እሰሩልን ሲል ህዝቡ፣ ሳናጣራ አናስርም ያማ በፊት ተደርጎ ነበረ ሲሉ ነው የነበሩት። አሁን ደግሞ አስረው ሀያ ስምንት ቀን ቀጠሮ እየጠየቁ እናጣራል መረጃ ፍለጋ፣ መረጃ ሲጠፋ ደግሞ ሌላ ሀያ ስምንት ቀን ተደጋ ጭማሪ እየጠየቁ ነው ያሉትና ይህ ትክክል አይደለም። አቶ ተሰማ እንደሚሉት በክልሉ የተካሄደው ጥቃት መፈንቅለ መንግስት ሊባል አይችልም። ሆኖ ቢሆን ኖሮ መንግስት እስካሁን መረጃ ማቅረብ ይችል ነበር ነው ያሉት። መፈንቅለ መንግስት ከሆነ ትክክል ናቸው፣ ግን መፈንቅለ መንግስት ለመሆኑ ታቅዶ የተከናወነ ለመሆኑ ማስረጃ የለም። የት አለ ማስረጃ? ለሕዝብ ያመጡ። የትጥቅ ትግል ያስፈልጋል ብለው ጫካ የገቡ ወጣቶች ቢሆን በመንግስት ላይ አመኔታ ስለሌላቸው ተስፋ ቆርጠው ሊሆን ይችላል፣ ግን መንግስት በቁጥጥር ስር ለመዋል የኃይል እርምጃ መውሰድ አልነበረበትም ነው ያሉት። እነዚህ አስራ አራት ልጆች ተያዙ በተባለበት አምስት ልጆች እንደሞቱ መረጃ ደርሶናል። በተኩስ ልውውጥ እነዚህ ልጆች ለመያዝ የሄዱ ሰዎች ኦነግ ገብቷል የተባሉት ነገር ግን የጸጥታ አካላት የተነገራቸው ነገር ሌላ ነው ሲሄዱ ያገኟቸው ጓደኞቻቸው ነው። እንዴት እነዚህ ኮኛ ጓደኞች ናቸው፣ ልጆቻችን ናቸው ምን አድርገው ነው ብለው ሀሳብ እንዳነሱ እንግዲህ መረጃዎችን ሰምተናል። እና ትክክል አይደለም። በሰላማዊ መንገድ እንዲ ተሳስተዋልም የተባለን ሰው በሰላማዊ መንገድ ለማረም መሞከር የተሻለ ነው የሚሆነው። ኮሚሽነር አበረ ግን በምስራቅ ጎጃም ዞን ጫካ ውስጥ ገብተው ስለተያዙ አስራ አራት ወጣቶች የተናገሩት ነገር ይሄ ነው። የተቻለ መጠን ይዞ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው የያዝናቸው። ሌላ የከፋ እርምጃ መውሰድም አልተፈለገም። ኮሚሽነር አበረ በአማራ ክልል አሁን ያለው ሰላም አስተማማኝ ነው ያሉትን አቶ ተሰማ ካሳ አሁንም እንዲህ አረጋግጠውታል። ከሰታል ተብሎ ከተጠበቀውና ከታሰበው ነገር ጋር ተቃራኒ ነው። ሰላም ነው። አዎ ከዛ አንጻር ሰላም ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር የአማራ አቀፍ ልማት ማኅበር በሚቀጥሉት ሁለት ዓመታት ከ21 ቢሊዮን ብር በሚልቅ ውጪ በክልሉ ውስጥ የሚገኙ ትምህርት ቤቶችን ደረጃ የማሻሻል ሥራዎች እንደሚሠራ አስታውቋል። የማኅበሩ የሕዝብ ግንኙነት ዳይሬክቶሬት ዳይሬክተር አቶ አለማየሁ ሞገስ በአማራ ክልል ደረጃቸውን የጠበቁ ትምህርት ቤቶች 16 በመቶ ብቻ ናቸው፣ እሱን ለመቅረፍ እንሠራለን ብለዋል። መስፍን አድራጌ አጠር ያለ ዘገባ አሰናድቷል። ዓለም የስልጣኔ ጣራ ላይ ደርሳለች በሚባልበት በ21 ኛው ክፍለ ዘመን አሁንም በክልሉ በዳስ ውስጥ የሚማሩ በዛፍ ጥላ ስር ፊደል የሚቆጥሩ አሉ። ሊፈርሱ በደረሱ የጭቃ ቤቶች ውስጥ መደበኛ ትምህርታቸውን የሚከታተሉት በርካታ ናቸው። ይህን ችግር መፍታት እንደ አቶ አለማየሁ ለነገ የሚባል የቤት ስራ አይደለም። የነገ ትውልድ የምትገነባ ከሆነ ትምህርት ላይ መስራት አለብን። ይህን ከግንዛቤ በማስገባት አልማ በሚቀጥሉት አምስት አመታት የትምህርት ቤቶችን ደረጃ ከ16 በመቶ ወደ 50 በመቶ ለማድረግ 21 ነጥብ 4 ቢሊዮን ሞብላይዝ ያደረጋል ለሁለት ዓመታት በሚዘልቀው ፕሮጀክት 4281 አዲስ የቅድመ መደበኛ የመጀመሪያ ደረጃና የሁለተኛ ደረጃ ትምህርት ቤቶች ይገነባሉ። 373 ትምህርት ቤቶች ደግሞ የደረጃ ማሻሻያ ይደረግላቸዋል። 234 ትምህርት ቤቶች የቤተ ሙከራና ዲጂታል ቤተ መጻሕፍት ይሟሉላቸዋል ነው የተባለው። ለስራው የሚያስፈልገው ወጪ አልማህ አሉኝ በሚላቸው ከሰባት ሚሊዮን የሚልቁ አባላቱ መዋጮው በክልሉ መንግስትና በውጭ አገራት በጎ አድራጊ ድርጅቶች ድጋፍ እንደሚሸፈን ታውቋል። ግንባታው የትምህርት ጥራቱን ከማረጋገጥ ባለፈም ሌላ ሰላሳና አንድምታ አለው። ይሄ ስራ የክልሉ ህዝብ በራሱ አቅም የመልማት ፍላጎቱን የሚያረጋግጥበት ትልቅ ስራ ነው። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ሙላ አበበ እንደገለጹት አልማ የወሰደው ተነሳሽነት የትምህርት ጥራትን በማረጋገጥ ተወዳዳሪ ትውልድ ለመፍጠር ያስችላል። የአማራ ክልልና ኢትዮጵያ ያለባቸውን የተማሪ ሰው ኃይል እጥረት በመቅረፍ የላቀ ሚና ይጫወታል። ትምህርት ቤቶች የምንመካቸው አንደኛ በግባታቸው ነው፣ ሁለተኛ በመማር ማሰንበ ሂደታቸው ነው፣ ሶስተኛ በሚናመጡት የተማሪዎች ኢትዮ ስለሆነ ይሄ ትልቅ ሀሳብ ሀሳብ ነው ይሄ ትኬት ተሳካ ለእኛ ለክልላችን ትልቅ ድል ነው ብለን ነው የምንወስደው ደረጃ በታቸ ትምህርት ቤቶቻችን ለማሻሻል ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ መሰናዶ ነው ቀጣዩ ውይይት ነው ባለፈው ሳምንት የተጀመረው ከወጣቶች ጋር የተደረገ ውይይት መቋጫ የሚያገኝበት ሰዓት ነው። የጤና ባለሙያዎቹ ናኦሚ ተሾመና የያሲር ዩኑስ እንዲሁም የመረጃ ሳይንስ ባለሙያው ንፍታለም ፍቅሬ የሕግ ባለሙያዋ ጸደይ ግርማ ስቱዲዮአችን ተገኝተው ተሳታፊ ከነበሩበት የማንዴላ ዋሽንግተን የወጣቶች ጉድኝት መርሃ ግብር ያገኙትን ቁም ነገር አጋርተውናል። ለዛሬ ደግሞ የወደፊት እቅዳቸውንና ስጋቶቻቸውንም ይነግሩናል። ውይይቱን የመራው ሀብታሙ ስዩም ነው። ደግሞ የምትሞክሩት አዳዲስ ነገር እንዳለ ሰምቻለሁ ወይም እንድትሞክሩ ይጠበቃል በምን በምን ዙሪያ ላይ ልትሳተፉ ልትንቀሳቀሱ አስባችሁ? ከናኦሚ ልጀምር እና የቀለም ትምህርት፣ የአመራር እንዲሁም ደግሞ የትስስር ስልጠናዎችን የወሰድሽበት ዘርፍ አለ። ከዛ ጋርም የተያያዘ ሊሆን ይችላል። ከዛ ውጭ ባሉት ጉዳዮች ላይ ምን ልትሰሪ አሰብሽ? ወደ ሀገር ቤት በምትመለሽበት ጊዜ። ከዚህ ኤክስፒሪየንስ ሌላ በጣም የወሰድኩት ነገር አድቮኬሲ ምን ያክል አቅም እንዳለው ነው። ድምፆች አቅም አላቸው እና በኤቪደንስ የተደገፈ መረጃን አጥብቆ የያዘ ድምፅ ረዥም ርቀት ይጓዛል። እኔ በጤና ፖሊሲ ዙሪያ በጣም ብዙ የማያቸው ክፍተቶች አሉኝ እንደ ማንኛውም አፍሪካ ሀገር ሼር የምናደርገው ብዙ ቻሌንጆች አሉን እና ለዚህ ደግሞ መፍትሄ ይሆናሉ ብዬ የማስባቸውም የራሴ ሀሳቦች አሉኝ እና እነሱን በማገኘው ፕላትፎርም ኤክስፕሬስ ለማድረግ ጤና ለሁሉም የሚለውን መርህ የእውነት አድቮኬት ለማድረግ ዝግጁ ነኝ። ከዚህ ባለፈ አብሬ ከምሰራው ቻሪቲ አሶሴሽን ጋር ኢምፕሊመንት የምናደርገው አንድ አዶለሰንት ሄልዝ ላይ ያለ ፕሮጀክት አለ እሱንም ባገኘኋቸው ግብአቶች የተሻለ ውጤት እንዲያመጣ አድርጌ እሱንም ለመጀመር የማስበው ነገር ነው። ከኖርማል ስራዬ ውጪ ማለት ነው። አመሰግናለሁ። በጣም ምፍታላይ እኔ አክቹዋሊ እዚህ ከመምጣቴ በፊት እነዚህ አይነት ፕሮግራም ናይሮቢ ሄደን ነበረ ሊድ ሪጅናል፣ እና ከመጣ በኋላ ግን ያሰብኩትን አላሳካሁም። እውነቱን ለመናገር ከዛ አገር ቤት ከገባ በኋላ ከባድ ስለነበረ በሀሳብ ደረጃ አንድ ሰው ለማሳመን ከባድ ነው። ሰርን ኢንቨስተርን ለማሳመን ደግሞ አስር ሺህ ጊዜ ከባድ ነበረ እና እቅዴ ምን ነበረ? አሁን እንደገና የኦፖርቹኒቲ ተሰጥቶ ወይም ማንዴላ ፌሎሺፕ ስመጣ እንዳልሰንፍ ወይም ፌል እንዳላረግ ነበር እና ራሴን ያዘጋጆት ምንድን ነው ከመሄዴ በፊት አንድ ነገር ማዘጋጀት አለብኝ። ልክ ስመጣ ዳይሬክት ኢምፕሊመንት የማደርገው ሰው ከመሄዴ በፊት ሚኒስትሪ ኦፍ ጆብ ክሪኤሽን ዶክተር ኤፍሬም ጋር ተነጋግረን ልክ ከተመለስኩ በኋላ የቱ ጋር ኮንሰንትሬት እንደማድረግ በስንት ጊዜ ውስጥ ይሄ ነገር እንደሚመሰረት እዛም እያለሁም ከወርልድ ባንክ ጋርም ከሌሎች ፕራይቬት ካምፓኒዎች ጋርም ፓርትነሮች እንዴት እንደሚሆኑ እሱን ተዘጋጅቼ ነው። ስለዚህ ን በፊትም አውልተ ነው ነበረ ሁሉ ይሄ አይዲያ ፖዘቲቪቲ ሆኑ አሜሪካ ሲስተም ስላለ እነዚህ አገር ቤት ስንመለስ ሪያሊቲ ሲመጣ ልንደክም እንዳይችል እያወራንም ነበረ። ራሳችንም የተረዳዳ ሰፖርት እያደረግንም እዛም ከደረስም በኋላም ቶሎ ፍሩትፉል እንዲሆን መሄድ አለብን ብያም። አመሰግናለሁ። ንፍታሌ ጸደይ የኔ እንኳን ከእነሱ ለየት ይላል። ይሄንን ብዬ አሁን ልገልጸው የምችል በዘጠና ቀን ወይ በመቶ ቀን ይሄን እሰራለሁ ብዬ ልገልጸው የምችል ፕሮጀክት ገና አልቀረጽኩም። የምሰራውን ነገር እያሰብኩበት ነው። በዚህ ስልጠና የተለያየ ትራኮች አሉ። እኔ የነበርኩበት ሲቪክ ኤንጌጅመንት ነው የህብረተሰብ ተሳትፎ የሚባለው። እሱን በምን መልኩ ወደፊት ተገብራለሁ። የተወሰኑ ሀሳቦች አሉኝ። መደምደሚያ ያላገኘሁላቸው ገና በውጥ ላይ ያሉ ሀሳቦች አሉ። ግን ከዚህ ከፌሎሺፕ ዋና ያገኘሁት ነገር ብዬም ማስበው መሳሪያ ነው። የሆነ ማሳካት የምፈልገው ህልም አለኝ። እሱን እንዴት አሳካለሁ የሚለው ነገር አሁን ባለ ነባራዊ ሁኔታ ያሉ ነገሮች አሉ፣ ቻሌንጆች አሉ። ብዙ ነገር በማህበረሰብ የሆነ ገዚ ላይ ባረግ የሆነ ገዚ ላይ ባረግ ትላለ። ግን እዚህ ፌሎሽፕ ላይ ከመሳተፋችንም በፊት ከዚህ በፊት የተሳተፉ ልጆችንም ጠይቄ ነበር፣ ገለጻም ተሰጥቶን ነበር። ብዙ ችግሮች አሉ፣ ብዙ ብዙ ብዙ መስራት የምንችልባቸው ኤራዎች አሉ። ነገር ግን ስንመለስ የተነገረን አንደኛው ነገር ኢትዮጵያን በአንድ ቀን አትለውጧትም፣ ሁሉንም ችግር አትፈቱትም፣ እቅድ ይኖራቸው ስትራቴጂክ ፕላን ይኑራችሁ፣ ምን እንደምትሰሩ እወቁ። እኔ ከዚህ ፌሎሽፕ ያገኘሁት ምን እሰራለሁ የሚለውን ነገር ማወቅ ነው። እንዴት እሰራለሁ፣ በምን ያክል ጊዜ ውስጥ አሳካዋለሁ እሱ በሂደት የሚሆን ነገር ነው። ግን ለእኔ የቀሰምኩት የአመራር ክህሎት በምን መልኩ፣ ሌሎች አብሮኝ የነበሩት ልጆች በምን መልኩ ፕሮጀክቶችን እንዳሳኩ፣ በራሳቸው የተለያዩ ድርጅቶች በምን መልኩ ይሰሩ እንደነበር ልምድ ቀስም ያለው አሁን ከዛ በመነሳት የራሴን ሃሳቡ በመውጣት ላይ ነው። በጣም አመሰግናለሁ ጸደይ። ያሲ እዚህ ልመጣ አካባቢ ስል የጀመርኳቸውና በሀሳብ ደረጃ በፕላን በፕሮፖሳል ደረጃ ያሉ ፕሮጀክቶች አሉ ከሴቶችና ወጣቶች ህጻናት ጽህፈት ቤት ጋር ላንድ ሴኪር አርገን ለመጀመር ትልልቅ ፕሮጀክት አለ። እሱ ምንድን ነው? በስነ ፆጣ ለተጎዱ ማገገሚያ እስፔሻሊ፣ ቤተሰባዊም ነገርም በጣም እየበዛ ይገኛል። ስፔሻሊ ከመጥለፍ ጋር ከተያያዘ ማለት ነው። ስለዚህ እነዚህ ሰዎች ሼልተር ያስፈልጋቸዋል። እንደዛው ደግሞ ብዙ ጊዜ እንደ ህክምና እኛ የምናየው ህክምናውን ብቻ ነው ታከመች ወይ። ግን ከመታከም የበለጠ ማህበራዊና ስነልቡናዊ ድጋፍ ያስፈልጋቸዋል። ሀብታሙንና ና እንግዶቹን እናመሰግናለን። እንግዶቻችን እዚህ ስቱዲዮ ድረስ መጥተው ነው ውይይቱን ያደረጉት። በምስል የተደረገውን ውይይት ደግሞ ከዌብሳይታችንና ከፌስቡክ ገጻችን ላይ ማግኘት ይቻላል። በውይይቱ ላይ አስተያየት ካላችሁም ላኩልን። አሁን ወደ ዘጋቢዎች መስኮት እናልፋለን። ተገቢውን አገልግሎት አልሰጠኝም ባለችው የመንግሥት የሥራ ኃላፊ ላይ አሲድ የደፋችው ግለሰብ ጉዳይ ማኅበረሰቡን እያነጋገረ ነው። ምርመራውን የያዘው ፖሊስ እንዳለው በአማራ ክልል ትራንስፖርት ቢሮ በሚሠራው ግለሰብ ላይ አሲድ በመድፋት የተጠረጠረችውን ተገልጋይ በቁጥጥር ሥር አውሎ መዝገቡን ለፍትሕ ጽሕፈት ቤት ልኳል። አስቴር ምስጋናው በዛሬ የዘጋቢዎች መስኮት መሰናዷችን ዝርዝር ዘገባውን ይዛለች። በባህር ዳር ከተማ የሶስተኛ ፖሊስ ጣቢያ የምርመራ የስራ ሂደት ኃላፊ ምክትል ኢንስፔክተር ይስማው ታሪኩ ዛሬ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንደተናገሩት ነሐሴ ሁለት ቀን 2011 ዓም በአማራ ክልል ትራንስፖርት ቢሮ የስምሪት ዳይሬክተሮች ዳይሬክተር ላይ አንዲት ተገልጋይ አሲድ እንደደፋችባቸው ይናገራሉ። በ2008 ዓ ም የገዛዋት ባጃጅ ነበረች እሷን ባጃጅ ስገዛ ህጋዊ ከሆነ እፎይታ የሚባል ማህበር ነበር የገዛኋትኝ። ታፔላም እፎይታ የሚል ተለጥፎላት መርሃ ግብር ወጥቶላት በስራ ላይ ነበረች እና በማላውቀው ሁኔታ ቀደም ሲል የባህር ዳር መንገድ ትራንስፖርት ጽህፈት ቤት ኃላፊ ነበሩ። የዚያን ጊዜ ነው እፎይታ ማህበር የታፔላዋ እንዲነሳ አደረጉብኝ። ከዚያም በኋላ እኔ ህጋዊ ማህበር ነው የገዛሁ፣ ስለዚህ ይመለስልኝ ትክክለኛ ትክክለኛ ከሆነ ማህበርን የገዛሁ የሚል አመለከትኩኝ። በዚህ ታፔላው እዚያው ሲቀር ባጃጇን መለሱልኝ ነው የምትለው። ባጃጇን መለሱልኝና እየሰራሁባት እያለ በተለያየ ሰዓት ይይዙኛል፣ የወረዳ ባጃጅ ናቸው እየተባለ ይይዙኛል። እኔም ጠይቄ እንደገና ይለቁልኛል። በዚህ ሂደት እስከዛሬ ድረስ ቆየን። የተጻጻፍንበትም ዶክሜንት አለ፣ መንገድ ትራንስፖርት ላይ ይገኛል ትላለች። ይህንን ገና ቀጣይ የምናጣራው ሆኖ ማለት ነው። መጨረሻ ላይ አሁን ዘንድሮ ጥር አካባቢ ላይ ተያዘችብኝ። አመለከትኩኝ፣ የሚሰማኝ ያጣሁኝ። መጨረሻ ላይ ይህንን ያደረገው ሕጋዊ ማህበር ካለው ገዝቻት እያለ ታፔላዋን ወስዶ የወረዳናት ያስደረገብኝ እሱ ነው። ስለዚህ እኔ አሁን እሱን ማጥፋት አለብኝ ብዬ ተነሳሁ ነው የምትለው ምክትል ኢንስፔክተሩ እንደተናገሩት ተገልጋ ቅሬታዋን በተለያዩ የመንግስት መስሪያ ቤት በመሄድ ባቀርብም ሰሚ ግን ላገኝ አልቻልኩም ነው ያለችው ይላሉ። ይህንንም ሁኔታ እኔ እንዲጣራልኝ የተለያዩ ተቋማት እጃለሁ ትላለች። አስተዳደር ጸጥታ እጃለሁ ትላለች። ፖሊስ ኮሚሽን እጃለሁ ትላለች። ሴቶች ጉዳይ እጃለሁ ትላለች። እና እኔን የሚሰማኝ አጣሁ ነው የምትል ከዚህ በኋላ ነው እንግዲህ ከባድ የሚባለውን እርምጃ ለመውሰድ የወሰነችው በባህር ዳር ከተማ ቀበሌ ዜሮ አራት በሚገኘው ገበያ ውስጥ የመኪና አሲድ የሚሞሉ ሱቆች በመሄድ አሲድ ገዝታ ወደ ክልሉ ትራንስፖርት ቢሮ ገባች። ወደ ቢሮው ስገባ ምን ይዘሻል ብሎ የጠየቀኝ የጥበቃ አካል የለም ነው ያለችው ይላሉ። ያንን አሲድ በጆጋ አርጌ በፍትቁር ፔስታል አንጠልጥዬ ነው የገባው። ስገባ የጠየቀኝ የለም፣ ጥበቃ ላይ የጠየቀኝ የለም፣ ዝም ብዬ እንዲሁ ገባሁ ነው የምትለው። ቢሮው እየጻፈ ነበረ ያኔ ውጭ ላይ ያለሁኝ ጆጉን እና ፔስታል ጆጉን ከፔስታሉ ውስጥ አወጣሁና በቅርብ ርቀቱ ይዝ ቀጥታ የሚጽፍበት ጠረጴዛ ላይ ወረወርኩት ነው የምትለው። ለተገልጋዩዋ ተገቢውን መልስ አልሰጡም የተባሉት የስምሪት ዳይሬክተሩ ተገልጋዩዋን ሲያስተናግዱበት የቆዩበት መንገድ ምን እንደሚመስል ኢንስፔክተሩ እንዲህ ገልጸውታል። እኔ ደህና ነኝ ከአረብ ሀገር፣ ነው እንግዲህ ብር አፍርቼ መጥቼ ችን ባጃጅ የገዛኋት ነው የምትለው የወረዳ ባጃጅ መሆኑን አረጋግጠን የወረዳ ባጃጅ ናት፣ አትስሪባት። ከሄድሽም ወዚያው ቦታ ወረዳ ሄደሽ ስሪ፣ የመራ ባጃጅ ናት ነው የሚለው። በዚህ መሰረት እንይዛታለን፣ ስታለቃቅስብን እንለቃታለን ይላል። እንዲ ያያል። እነዚህ ቆየን። አሁን የወረዳ ባጃጅ ሲበዛ ና ወንጀል ሲበዛ፣ የእሷን ብቻ ሳይሆን ሌሎችንም አስረናል። ይዘናል ይላሉ። ፖሊስ ማስረጃዎችን በማሰባሰብ ክስ ለመመስረት የሚያስችለው ምርመራ አጠናቆ ወደ ባህርዳር ከተማ ፍትህ ጽፈት ቤት መላኩን የገለጹት ምክትል ኢንስፔክተሩ የጥቃቱ ሰለባ የሕክምና አገልግሎት አግኝተው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። አሲድ በቀላሉ የሚገዛበት ቦታ በከተማው ውስጥ መኖሩንም እንደማያውቁ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባው እናመሰግናለን። ተከታዩ ደግሞ አስተያየት ነው። ስራ ፈጠራ ለወጣቶች ምን ትርጉም አለው? የሚል ጥያቄን ያነሳችው ኤደን ገረመው አጠር ያለ መሰናዶ አላት። እንደ ኢትዮጵያ ያሉት አዳጊ ሀገሮች ውስጥ ካሉት ዘርፈ ብዙ ችግሮች አንዱ ስራ አጥነት ነው። በዚህም የተነሳ ወጣቶች ሁልጊዜ ስራ ፈጣሪ እንዲሆኑ ይበረታታሉ። ታዲያ ለእናንተ ለወጣቶች ስራ ፈጣሪነት ምን ማለት ነው? ስራ ላለመፍጠርስ የሚያግዷችሁ ነገሮች ምንድን ናቸው?

ሰው የፈለገውን አይደለም የሚማረው እሱ ራሱ የፈለገውን የፈለገውን ነገር ደስ የሚለውን እንደ ዝንባለ አይደለም የሚማረው። ወይ ቤተሰብ ወይ መንግስት ባስቀመጠልሽ መንገድ ነው የምትም። ስለዚህ ፈልጎት ስላልተማረ ተቀጥሮ መስራትን እንጂ በዛው ተማረው ነገር መስራትን አይደለም የሚመጣለት። ያው ወጣቱ እንግዲህ ከዚህ ፊት ተደራጅተውም ስራ እየሰሩ አሉ የምትያቸው ተደራጅተው እንዲሆኑ የምትያቸው ሰዎች አብዛኛው እሱ ለውጥ የላቸውም። ሚዲያ ላይ እንደሚወራው አይነት ነገር ሳይሆን እንደዚህ አይነት ነገር ውስጥ ተደራጅተው ስራ የመስራት ነገሩ ላይ ያና አይደለም ተነሳሽ ነው። የተደራጁ ሰዎች ደግሞ አሁን የብድር የብር ምናምን የሚያገኙት ከዚህ ፊት የነበረው ነገር የታወቀ ነው፣ በዘመድ ወር ደግሞ እዛ ዘመዱ ያደራጀ ብር ማበደር ምናምን ነገር አለ። እንደዚህ እንዴት አድርጎ ወጣቱ ይደራጅ ፍላጎት አንዱን እያየ ነው ሌላው የሚሰላቸው፣ ወደዛ ማይገባ ዜና ይባላል። ፈጠራ ማለት ያው አንድን ነገር ክሬት ማድረግ እንደማለት ነው። በያው አንደኛ የራስ ተነሳሽነት ነው የሚያገዳቸው ነገር አልችለውም፣ እንደ አላረግም፣ እንዳይሆንልኝም ፍራቻ ሁለተኛ ደግሞ በተለያዩ ነገሮች፣ በተለያዩ ሱሶች በመጠመድ ራሳቸውን ማሻሻል ሲችሉ እንዳያሻሽሉ የሚያግዳቸው አንዱ ሱስ ነው ብዬ አስባለሁ። እንደነገራችሁን ከሆነ አይሁንልኝም የሚል ፍርሃት፣ የወደዱትን አለመማር፣ የገንዘብ አቅም ማነስ የብድር አሰጣጦች በዝምድና መሆን፣ ቀድሞ በተደራጁ ወጣቶች ላይ ለመደራጃት የሚያበረታቱ ለውጦችን አለማየትና ሱስ ከስራ ፈጠራ አግደውናል ብላችሁናል። ሁላችሁንም ስለተሳትፏችሁ እናመሰግናለን። ከዚህ ርዕስ ሳንወጣ በቅርቡ በፎረም ፎር ሶሻል ስተዲስ አማካኝነት በኢኮኖሚ ጉዳዮች ላይ በተደረገ ውይይት የአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚክስ ፕሮፌሰር አለማየሁ ገዳ እንደ ኢትዮጵያ ባለች ድሀገር ድሀ ተኮር የልማት መርሃ ግብር ዘርግቶ የሚያሳልጥ መንግስት ነው ብለዋል። ድህነትን በፍጥነት ለመቀነስ ከፍ ያለ አቅም የሚያስፈልገው በኢኮኖሚ ውስጥ የሚኖረው ሚና መቀነስ ሳይሆን በእውቀት ላይ የተመሰረተ በማድረግ የበለጠ ማሻሻል አለበት። በእውቀት ላይ የተመሰረተ ደግሞ ቆንጆ ምሳሌ የኢትዮጵያ አየር መንገድ ነው። በተጓዳኝም የግሉንም ክፍለ ኢኮኖሚ እያጎለበተ መቀጠል አለበት። ከተቻለም ይህን ሀሳብ የፖለቲካ መወዳደሪያ ሳይሆን ብሔራዊ ስምምነት ያለበት አገራዊ ጉዳይ ማድረግ ጥሩ ይመስለኛል። ይህ የሚያስፈልገው አገር በቀሉ የግል ክፍለ ኢኮኖሚ ደካማ ስለሆነ ብቻ ሳይሆን የሚፈልገው የልማት አይነት ድሃ ተኮር ግዙፍ መዋለ ነዋይ የሚጠይቅ ብቻ ሳይሆን በአብዛኛው ድሃ ተኮር ሞር የሆነው የልማት መስክ የግሉን ክፍለ ኢኮኖሚ የማያማልል ስለሆነም ነው። እኛም በዚህ ጉዳይ ላይ ድህነትን ለመቀነስና ወጣቶች በስራ ፈጠራ ውጤታማ እንዲሆኑ ለማድረግ ባለሙያዎች የሚሰጡትን አስተያየት በሚቀጥለው ሳምንት በተከታታይ እናሰማችኋለን። እናንተ ማስተያየት ስጡን። አሁን ሰዓቱ ሳይንስና ቴክኖሎጂ የሚደመጥበት የነቀው ዓለም ነው። በእግራቸው መንቀሳቀስ የማይችሉ ሰዎች የሚጠቀሙባቸው ተሽከርካሪ ወንበሮች እንደ ሁኔታው ከቦታ ቦታ ለመዘዋወር የሰው ጉልበት መጠቀማቸው አይቀርም። የብራዚሉ የቴክኖሎጂ ድርጅት ሁቦክስ ግን በቅንድብ ንቅናቄ፣ በከንፈር እንቅስቃሴና በፈገግታ የሚንቀሳቀስ ተሽከርካሪ ወንበር ሰርቷል። ሀብታሙ ስዩም ስለ አዲሱ ግኝት ይነግረናል። ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ተሽከርካሪ ወንበሮችን ለሚጠቀሙ አካል ጉዳተኞች መልካም ዜና መሆኑ የተነገረለትን ፈጠራ ይዞ ብቅ ያለው ሁባክስ የተሰኘ የብራዚል የቴክኖሎጂ ኩባንያ ነው። አዲሱ ተሽከርካሪ ወንበር ስሙ ዊሊ ይሰኛል። ዊሊ ከአንድ ሰው ፊት ላይ ትዕዛዞችን አንብቦ ይንቀሳቀሳል፣ ይቆማል። ፓውሎ ፔንሄሮ የሁባክስ ኃላፊ ናቸው። አራቱንም የእጅና የእግር መገጣጠሚያዎቻቸውን ማንቀሳቀስ ለማይችሉ ጡንቻ አንቀሳቃሽ ነርቮችን በሚያጠቃ ኤኤልሲ ተብሎ በሚጠራው በሽታ ለተጠቁ ወይንም ሌላ በሞተር የሚንቀሳቀሱ ተሽከርካሪ ወንበሮችን በእጃቸው ለመቆጣጠር የማይችሉ ሁሉ አሁን በመሳም ደንብ ከንፈርን በማነቃነቅ ፈገግ በማለት አሊያም ቅንድብን በማንቀሳቀስ ወንበሩን ሊቆጣጠሩት ይችላሉ ነው ያሉት። ፓውሎ በወር 300 ዶላር ክፍያ የሚጠይቀው ወንበር ኢንቴል የተሰኘ ሥርዓት በተገጠመለት ካሜራው የፊት መልእክትን ያነባል። ፓውሎ ለዚህ አገልግሎት የዋለው የኮምፒውተር ስርዓት በአፍ አካባቢ፣ በአይኖችና በቅንድብ አካባቢ የሚደረጉ ንቅናቄዎችን ሲያነብ እንከን የለሽ ነው ብለዋል። ጂም ራያን እጅና እግሮቹን ማንቀሳቀስ አይችልም። አዲሱን ተሽከርካሪ ወንበር ለመሞከር ፈቃደኛ ሆኗል። እጅግ በጣም ጥሩ ነገር። ፊቴን ወደ ግራም ሆነ ወደ ቀኝ ማንቀሳቀስ እችላለሁ። ጭንቅላቴን አቅፎ በያዘው መሳሪያ ሰበብ እንደፈለግኩት መንቀሳቀስ ቸግሮኝ ነበር። ስለሆነም ትልቅ ልዩነት ፈጥሮልኛል ነው ያለው። ያም ሆኖ ግን አዲሱ የቴክኖሎጂ ግኝት ስጋትን ማስከተሉ አልቀረም። የነፃ ኑሮ ማዕከል በሚባለው ተቋም ውስጥ የሚሰሩት የቴክኖሎጂ ሊቅ ጄሽዋ አቬ ነው። አንዳንድ ጊዜ የፊት ንቅናቄዎች ሳንፈልግ ሳንፈቅድ የሚደረጉ ናቸው። በመንገድ ላይ እየተራመድክ ነው እንበል፣ የሆነ ማስታወቂያ ት ያለ እሱ የሳቅ ስሜት ይፈጥረብና ፈገግ ትላለ ፈገግ ትላለ ነው ያሉት። የፈጣሪው ድርጅት ኃላፊ ፓውሎ ፔንሄሮ ግን ፈጠራቸውን ለማላመድ ጊዜ ሊወስድ እንደሚችል ባያጡትም ለተጠቃሚዎች በቀላሉ የሚንቃቀሱበት መላ ከመሆን አልፎ ራስን የመቻልና በራስ የመተማመን ስሜትን ዳግም እንደሚያጎናጽፋቸው ተስፋ ሰንቀዋል። አድማጮች የዛሬው የጋቢና ቪ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢሊያ ቤሮን። ጉዟችሁ የሰመረ ይሆን እያልን በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት። በነገው ጉዟችን እንገናኝ። Der verglühte Jesus wir,